ሳይንስና ሕብረተሰብ ስዊድን የሚገኘው ሮያል የሳይንስ አካዳሚያ ዘንድሮ በኬሚስትሪ ዘርፍ የኖቤል ሽልማት የሰጠው ለሶስት ተመራማሪዎች በጋራ ነው። ለሽልማት የበቁት ተመራማሪዎች ትውልደ ብሪታንያዊ አሜሪካዊው ሰር ጄምስ ፍሬዘር ሽቶዳርት በስትራስቡርግ ዩኒቨርሲቲ የኬሚስትሪ ሊቁ ፈረንሳዊው ዦንፒየር ፒየር ሶቫሽ እንዲሁም የኔዘርላንዱ ፕሮፌሰር ቤርንሃርድ ኤል ፌሬንካብ ናቸው። ተመራማሪዎቹ በዋናነት ለሽልማት የበቁትም የአተም ቅጥልጣይ ወይንም ሞሉኪዩል ማሽነሪ ንድፍና ውደት ላይ ባከናወኑት ጥልቅ ምርምር እንዲሁም ግኝት ነው። ለመሆኑ የአተም ቅጥልጣዮች እንደምን ማሽን ሊሆኑ ይችላሉ? የሽልማቱ መሰረታዊ ጥያቄ ነው። አብራችሁን ቆዩ። ዘንድሮ በኬሚስትሪ ዘርፍ ለሽልማት የበቃው ስራ ያጠነጠነው የአተም ቅጥልጣዮችን ለማሽንነት ለመዋል የተደረገው የአመታት ምርምር ነው። ከአንድ በላይ የሆኑ የአተም ቅጥልጣዮችን በመጠቀም ረቂቅ ደቂቅ ማሽኖችን ማበጀት እንደሚቻል የተጀመረው ምርምር ባለፉት 20ና 30 ዓመታት ውስጥ ሰፊ ምርታን አስመዝግቧል። ሶስቱ የኬሚስትሪ ሊቃውንት ፍሬዘር ሽቶዳርት፣ ዦንፒየር ሶቫሽ እንዲሁም ቤን ፌሪንካብ በተለይ የደረሱበት ግኝት እጅግ አስደማሚ ተብሏል። እነዚህ ተመራማሪዎች የአተም ቅጥልጣዮችን በመጠቀም ከጸጉራችን አንድ ሺህ ጊዜ ያል የቀጠኑ ረቂቅ ማሽኖችን ማበጀት ችሏል። የአተም ቅጥልጣዮችን በማቀናጀትም ከትንንሽ ሞተሮች እስከ ነቁጥ ጡንቻዎች በአጠቃላይ ማንኛውንም ተንቀሳቃሽ ነገር መስራት ችሏል። ይህን ብቃታቸውንም ሚሊዮኖች በመላው ዓለም የቴሌቪዥን መስኮት በታደሙበት ስርጭት የልብና የደም ቧንቧዎች ባለሙያውና የኖቤል ሽልማት ኮሚቴ ዋና ጸሐፊው ጎይራን ኬ ሃንሰን ይፋ አድርጓል። የስዊድን ሮያል የሳይንስ አካዳሚ የ2016ቱን የኖቤል ሽልማት ለዣን ፒየር ሶቫሽ ለሰር ጄምስ ፍሬዘር ስቶዳርት እና ቤርናርድ ኤልፌርነሀብ በጋራ ለመስጠት ወስኗል። ለሽልማቱ የበቁትም የአተም ቅጥልጣይ ማሽነሪ ንድፍና ውህደት ላይ ላበረከቱት አስተዋጽኦ ነው። of molecular machines. በሃያኛው ክፍለ ዘመን አጋማሽ ላይ የኬሚስትሪ ባለሙያዎች ከአንድ በላይ የሆኑ የአተም ቅጥልጣዮችን በመጠቀም ከዚህ ቀደም ያልነበሩ የአተም ውህዳንን መፍጠር ላይ አተኮሩ። ማሽኖችን ምን ያህል ደቃቅ አድርጎ ማበጀት ይቻላል? እንደ ጎርጎሪዮስ አቆጣጠር በ1965 ዓ ም በፊዚክስ ዘርፍ የኖቤል ተሸላሚ የሆኑት የፕሮፌሰር ሪቻርድ ፒ ፌይማን ተደጋጋሚ ጥያቄ ነበር። ሪቻርድ እጅግ ደቃቃ ማለትም ናኖ ስነ ቴክኒክ ላይ በመራቀቅ ከታወቁ ተመራማሪዎች ፈር ቀዳጁ እንደሆኑ ይጠቀሳል። ሪቻርድ ማሽኖችን እጅግ ነቁጣ አድርጎ መስራት ይቻላል የሚል ጽኑ እምነት ነበራቸው። የእሳቸውን ፈለግ በመከተል በምርምሩ ከገፉት ተመራማሪዎች መካከል ዘንድሮ በኬሚስትሪ ዘርፍ ከተሸለሙት ሶስት ተመራማሪዎች አንድዱ የሆኑት ፕሮፌሰር ቤርንሃርድ ኤል ፌሬንባ ይገኙበታል። ለሽልማት መብቃታቸውን ሲሰሙ የተሰማቸውን እንዲህ ይገልጣሉ። ምን ማለት እንደነበረብኝ አላውቅም ነበር፣ ብቻ ለአፍታ ፀጥ አልኩ። ከዛ በኋላ ለኖቤል ኮሚቴው ፕሬዚደንት ደንግጬ ነበር አልኩ። በልዩ ስሜት ተውጬ ነበር፣ ምክንያቱም ለእኔ ድንገተኛና አስደናቂ ነበር። ሳይንቲስት ነህና ለትልቁ ሽልማት ለመብቃት ትመኛለህ። ግን ያ መቼ እንደሚሆን አታውቅም። ድንቅ ነው። በእውነቱ ማመን አልቻል ፕሮፌሰር ቤርንሃርድ ኤል ፌሬንሃብ ኔዘርላንድ በሚገኘው ግሮኒኘን ዩኒቨርሲቲ የምርምር ማዕከላቸው ሆነው ከዶቼቬሌ ጋር ባደረጉት ቃለ መጠይቅ ለዚህ ሽልማት የበቁት በላ አስጨራሽ ጠንካራ ምርምር መሆኑን ተናግሯል። በርካታ ሀሳቦች ቢኖረውም ብዙዎቹ አይሳኩም ያሉት ፕሮፌሰር ከሰላሳ ዓመታት ምርምር በኋላ ለታላቁ የዓለማችን የሎሬትነት ሽልማት እንደበቁ ገልጧል። የስኬታቸው ምንጭም የበርካታ ወጣትና ብርቱ ተመራማሪዎች ስራ፣ የዶክትሬት መመረቂያ ምርምርና ጥናት እንደሆነ ገልጧል። እንደዚህ አይነት የናኖ ሳይንስ ጥናት ስታከናውን በሙያው ከተራቀቁ የተለያዩ ቡድኖች ጋር መስራት አለብን። ሁሉንም ነገር ብቻን መስራት አትችልም። ግን አንድ በአጽንኦት መናገር ያለብኝ ነገር አለ። በምርምሩ ዓለም ከበርካታ ብቃት ያላቸው ወጣቶችና ከሳይንስ ከሚያያይዙ ማህበረሰብ ድንቅ ተመራማሪዎች ጋር አብሮ መስራት ለእኔ ታላቅ ክብር ነው። በክብር ላይ ክብር ተደምሮ ተመራማሪው ለዓለማችን ታላቁ የኖቤል ሽልማት በቅቷል። የኖቤል ሽልማት ስያሜውን ያገኘው በስዊድናዊው ሳይንቲስት አልፍሬድ ኖቤል ስም ነው። ስቶክሆልም ስዊድን ተወልዶ ሩሲያ አድጎ ፈረንሳይና ዩናይትድ ስቴትስ ውስጥ እንደተማረ የሚነገርለት አልፍሬድ ኖቤል ከዚህ ዓለም በሞት ሲለይ ጠቅላላ ሀብቱ ለሳይንሳዊ ምርምርና ሽልማት እንዲውል በመናዘዝ ሳይንስ ነበር። አልፍሬድ ኖቤል የተናዘዘው ሀብት 31 ሚሊዮን የስዊድን ፍራንክ ነው። ዘንድሮ በኬሚስትሪ ዘርፍ ከተሸላሚዎች መካከል አንዱ የሆኑት ሳይንቲስት ፕሮፌሰር ቤርሃርድ ኤል ፌሪንሃብ ለተጨማሪ ረቂቅ ምርምር ሌተቀን ደፋ ቀና እያሉ መሆናቸውን ተናግሯል። ምንጊዜም የወደፊቱን ነው የምንመለከተው። እጅግ ጉጉ የሆኑ አባላት የሚገኙበት ግዙፍ የምርምር ቡድን አለኝ። በርካታ ምርምሮችን እያከናወንን ነው። በአተም ቅጥልጣዮች የሚሰሩ ደቃቃ ሞተሮችና ማሽኖች ላይ ጥናት እያደረግን ነው። ከዛ ደግሞ ለየት ያለ ረቂቅ መድኃኒት ለመፈልሰምም እየጣረን ነው። ረቂቅ አዲስ እንክብሎችን ለመስራት እየጣረን ነው። ለአብነት ያህል ነቀርሳን ለማከም የሚውሉ መድኃኒቶች፣ አሊያም ፀረ በሽታ አማጭ መድኃኒቶች፣ አንቲባዮቲኮች ይገኙበታል። እንደ ጎርጎሪስ አቆጣጠር ከ1901 ዓ.ም አንስቶ እስካሁን ድረስ በኬሚስትሪው ዘርፍ ለኖቤል ሽልማት የበቁት 108 ተመራማሪዎች ናቸው። ከእነዚህ መካከል በተለያየ ጊዜያት 63 ሳይንቲስቶች በተናጠል የኬሚስትሪ ዘርፍ የኖቤል ተሸላሚ ሆኗል። 23 ሳይንቲስቶች ደግሞ ለሁለት በመጣመር ተሸልሟል። 22ቱ ሳይንቲስቶች በኖቤል የኬሚስትሪ ዘርፍ የዓለም ሎሬት ተብለው የተሸለሙት እያንዳንዳቸው በጋራ ለሶስት በመጣመር ነው። በኬሚስትሪው ዘርፍ የዕድሜ ባለጸጋው ነው የተሸለሙት ጆን ቢኤን ይባላሉ ተመራማሪው ጆን። የዛሬ 14 ዓመት ሲሸለሙ 85 ዓመታቸው ነበር። በኖቤል የኬሚስትሪ ዘርፍ ወጣት ተሸላሚ ሴት ተመራማሪ ናት የኖቤል ተሸላሚዋ ፍሬድሪሽ ጆይሎት እንደ ጎርጎሪስ አቆጣጠር በ1935 ዓ ም ስትሸለም 35 ዓመቷ ነበር። የዘንድሮ የኖቤል ተሸላሚዎች አስራ አንዱም ወንዶች ናቸው። በሽልማቱ አንዲትም ሴት ተመራማሪ አለመኖሯ በአንዳንድ ተንታኞች ትችት አስነስቷል። እንደ ጎርጎሮሳውያን አቆጣጠር በ1901 የመጀመሪያው የኖቤል ሽልማት መሰጠት ከጀመረበት ጊዜ አንስቶ እስካሁን ድረስ 833 ወንድ ተመራማሪዎች ለሽልማት በቅቷል። ከአንድ ክፍለ ዘመን በላይ ባስቆጠረው የሽልማት አሰጣጥ ላይ 48 ሴት ተመራማሪዎች ብቻ ናቸው የተሸለሙት። ከኬሚስትሪው ዘርፍ ባሻገር ዘንድሮ በአምስት ዘርፎች ስምንት ሊቃውንት ለሽልማት በቅቷል። የኖቤል ሽልማት ስድስት የሽልማት ዘርፎች አሉት። ስነ ጽሁፍ፣ ኢኮኖሚ፣ ሰላም፣ ህክምና፣ ፊዚክስ እንዲሁም ኬሚስትሪ ናቸው። ዘርፎቹም የኖቤል የሽልማት ኮሚቴ በፊዚክስ ዘርፍ አሸናፊ ያደረገው ሶስት ጠቢባንን ነው። ዴቪድ ጄ ቱለስ፣ ኤፍ ዳንካን ኤም ሃልዴንና ጄ ማይክል ኮስተርሊትስ። ሶስቱ ተመራማሪዎች የተሸለሙት የቁስ ኢዘታዊ ቅርጽ የባህሪ ሽግግርና የቁስ ኢዘታዊ ባህሪ ላይ የላቀ ምርታ በማሳየታቸው እንደሆነ ተገልጧል። በህክምናው ዘርፍ ጃፓናዊው ተመራማሪ ዮሺኖሪ ኡሱሚ አውቶፈጊ በተሰኘው ምርምራቸው ለሽልማት በቅቷል። ጃፓናዊው ሊቅ ሕይወት ያላቸው ፍጡራን ደቂቅ ረቂቅ ክፍል ማለትም ህዋስ በእንግሊዝኛው ሴል ራሱን በራሱ እንዴት እንደሚበላ የቃኙበት ጥልቅ ጥናት ለሽልማት አብቅቷቸዋል በስነ ጽሑፍ ዘርፍ ታዋቂው የፖፕ አቀንቃኝ ቦብ ዲለን በአሜሪካ የዘፈን ባህል አዲስ ምጡቅ አቀራረብን በማስተዋወቅ አሸናፊ መሆኑ ተገልጧል ሆኖም ቦብ ዲለን የስዊድን ሮያል የሳይንስ አካዳሚያ ላቀረበለት ጥሪ እስካሁን ድረስ መልስ አለመስጠቱ ታውቋል ቦብ ዲለን አሸናፊነቱ ይፋ ከተደረገ ከስድስት ቀናት በኋላ ዛሬም አሸናፊ በመሆኑ ምን አይነት ስሜት እንደተሰማው ማንም ሰው ሊያውቅ አልቻለም። የኖቤል ሽልማት ኮሚቴ ዳኞቹም ጭምር ቢሆኑ ማለት ነው። የኖቤል ሽልማት ኮሚቴ የኮሎምቢያው ፕሬዝዳንት ዣን ማኑኤል ሳንቶሽን የኖቤል የሰላም ዘርፍ ተሸላሚ አድርጓቸዋል። 32ኛው የኮሎምቢያ ፕሬዝዳንት ዣን ማኑኤል ሳንቶሽ በሀገራቸው ለ50 ዓመታት የዘለቀውን የእርስ በርስ ጦርነት እንዲያበቃ ማድረግ በመቻላቸው ነው የተሸለሙት። የኖቤል ሽልማት የኢኮኖሚ ዘርፍ አሸናፊዎች ሁለት ባለሙያዎች ናቸው፤ የብሪታንያው ኦሊቨር ሀርት እና ፊንላንዳዊው ቤንግት ሆልምስትሮይም። ሁለቱንም ለሽልማት ያበቃቸው ስራ ሕጋዊ የውል አያያዝ ነባቤ ቃል በማበጀት ያደረጉት የላቀ ምርምር ነው። አድማጮች የኖቤል ሽልማትን በማስቃኘት በተለይ በኬሚስትሪው ዘርፍ ሽልማት ላይ ያተኮረው የሳይንስና ኅብረተሰብ ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤናሽ ጥልኝ